የመተማ ዮሐንስ አካባቢ የመከላከያ አዛዥ ሳያውቅ ጥይት ጭነው ወደ ሱዳን ሊሻገሩ የነበሩና የሰራዊቱ ንብረት ናቸው የተባሉ አምስት የጭነት ተሽከርካሪዎች በብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ የተመረቱና በሕጋዊ ሰነድ የተሸጡ መሆናቸውን የኮርፖሬሽኑ ዳይሬክተር ብሪጋዲየር ጀኔራል አህመድ ሐምዛ ገልጸዋል። የምዕራብ ጎንደር ዞን ምክትል አስተዳዳሪና የዞኑ ሰላምና ደህንነት ጉዳዮች መምሪያ ኃላፊ አቶ ደሳለኝ ጣሰው በበኩላቸው ጭነቶቹን ከጸጥታ አካላትና ከህዝብ ከተወከሉ ኮሚቴዎች ጋር በመሆን ህጋዊና የሀገራችን መንግሥት ንብረቶች መሆናቸውን አረጋግጠናል ብለዋል። ጽዮን ግርማ ተጨማሪ አላት። መተማ ላይ የተያዙትና ተተኳስ ጭነዋል የተባሉት ተሳቢዎች የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ያመረታቸውና በህጋዊ መንገድ የተሸጡ መሆናቸውን የኮርፖሬሽኑ ዳይሬክተር ብርጋዴር ጄኔራል አህመድ ሐምዛ ለአሜሪካ ድምጽ ገልጸዋል። ባለፈው ሮብ እኔ መተማ ሄጄ ተወያይተናል። ያሉንን ማስረጃዎች ለዞኑ አቅርበን ተማምነናል። ህብረተሰቡ ግን ሊጠራጠር ስለነበረ ማየት አለብኝ፣ ሌሎች ነገሮች ይኖሩታል የሚል ነበራቸው። ማየት ትችላላችሁ፣ እኛ ለህዝቡ ሲባል ምስጢር የሚሆኑ እንጂ ከህዝቡ ምስጢር የሚሆኑ ነገሮች ስለሌሉ እዩ አልናቸው። አዩ አተናቀዋል። አሁን ምንም ሌላ ተጨማሪ ነገር የለም። ህጋዊ ነገር ብቻ ነው ያለው። ስለዚህ ከህዝቡ ጋር ዞ የተወያየበት እንደሆነ ዛሬ ደውሎትኛል። ያለው ሁኔታ ይህን የመተማ ዮሐንስ አካባቢ የመከላከያ አዛዥ ሳያውቅ ጥይት ጭነው ወደ ሱዳን ሊሻገሩ የነበሩ የሰራዊቱ ንብረት ናቸው የተባሉ አምስት የጭነት ተሽከርካሪዎች በፖሊስ ቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን የአማራ ክልል ልዩ ኃይል ምዕራብ ጎንደር ብርጌድ አዛዥ ኮሎኔል ሰለሞን አሻግሬ ከቀናት በፊት ገልጸውልን ነበር። በተጨማሪም የጭነት ተሽከርካሪዎቹ ሰሌዳቸው በግሪስ የጠፋ ተገቢ ሰነድም የሌላቸው ድንበሩን ከማለፋቸው በፊት መተማ ዮሐንስ ላይ የተያዙትም በአካባቢው ወጣቶች መንገድ ተዘግቶ ካስቆሟቸው በኋላ ጥበቃ እየተደረገ መሆኑ ተገልጾልን ነበር። እንዲሁም ማንኛውም ድንበርን የሚያቋርጥ የመከላከያም ሆነ ሌላ ማጓጓዣ እንቅስቃሴ መረጃ ወትሮ ቀድሞ እንደሚደርሳቸው በአካባቢው የሚ የሚገኘው የመከላከያ ሰራዊት የሰላሳ ሶስተኛ ክፍለ ጦር አንደኛ ብርጌድ አንደኛ ሻለቃ ኮነሬል ሸዋንገኝ አብዬ ገልጸውልን። አሁን ስለ ተያዙት አምስት ተሽከርካሪዎች ግን የሚያውቁት ነገር እንደሌለም ተናግረው ነበር። ይህንኑ ለኮርፖሬሽኑ ዳይሬክተር ብርጋደር ጀነራል አህመድ ጠቅሰን ጠይቀናቸዋል። ማንኛውም እንቅስቃሴ ከዚህ ጋር የተያያዘ ስናንቀሳቅስ ለመከላከያ ዋናው መስሪያ ቤት እናሳውቃለን። መከላከያ በየቀጠናው እራሱ እየተነጋገረ ነው ሚቀባበለው። አጅበው ሲሄዱ ከአዲስ አበባ ወደ ጎጃም ያሻግራል፣ የጎጃሙ ወደ ጎንደር፣ ከጎንደር ወደ መተማ። እዛ መካከል አንድ ሰው ያላወቀው ያልተነገረው እንደነበረ ነው የመተማ ህጀት እንዲወያይ ያገኘሁት እንጂ መከላከያ ያውቀዋል። እና ያ የኮሚኒኬሽን ጋፕ የፈጠረው ነገር አለ። የማይታወቅ ነገር ግን አልተንቀሳቀሰም ማለት ነው። አንድ ሰው ነው የማያውቀው እዛ ጫቁ ላይ ያለው ሰው እ አልደረሰውም በወቅቱ ይሄን ኮሚኒኬሽን ደግሞ ለሌላ ጊዜ ማስተካከል ነው እንጂ የተበላሸ ነገር እና ህገወጥ አልነበረም። በመሰረቱ ይህም ተግባብተናል። ህዝቡም ጋር ዞኑም ጋር ተግባብተናል። እዛ የነበረውም የሰራዊት አመራር ኢንፎርሜሽኑ እንዳልደረሰው ግን ያልደረሰው ከመጨረሻው አጫፍ ነው እንጂ ከመከላከያ ከራሱ የማይታወቅ ስላልነበረ ተግባብተንበታል ማለት ነው። ጀነራል አህመድ ጭነቱ ምን እንደሆነ ለማን እንደተሸጠ ዝርዝር ጉዳዩን በተመለከተ ያለውን የመከላከያ እንቅስቃሴ ለሀገርና ለሕዝብ ደህንነት ሲባል ይፋ ማድረግ ስለማይገባ ዝርዝሩን ከመግለጽ እንደሚቆጠቡ ገልጸው አሁንም ይህንን ማብራሪያ የሚሰጡት ሕዝብ ላይ ጥርጣሬ ስለተፈጠረ ነገሩን ግልጽ ለማድረግ ብቻ መሆኑን ተናግረዋል። በአጠቃላይ ግን አሉ፣ ሜቴክ የሚያመርታቸው ናቸው። ያው በውናችን መሰረት ቡናናቸው ሀገሮች ሊሸጥ ይችላል። ኢትዮጵያ ውስጥ ትንሽ ንክት ይላል። ይሄ በሁላችን መሰረት የሚሰሩ ነገሮች ናቸው። አንዳንድ ጊዜ መከላከያ የሚሰራቸው ነገሮች ሁሉ ነገር ነገር ግን አስፈላጊ ዝግግል ማለት ነው። ግን ህጋዊ መሆኑ ላይ እርግጠኛ ሆነው ነገሮች አሁን ዞኑንም መጠየቅ ይቻላል፣ ሆኑንም መጠየቅ ይቻላል። መኪናውን የሚያሽከረክሩት ሰዎች ተገቢ መረጃ አለመያዛቸው ከዚህ ቀደም መጠቀሱንም አንስቼላቸው ነበር። ይህ ያረጋት ችግር እንደሆነ ማስረጃ እንዳላቸው በማስረጃ መሰረት ቼክ እንዳደረጉ አሁን ስለተረጋገጠ ዳግመሽ ብትጠይቂያቸው ራሱ ሆኖ ማስረጃ ነበር የተባለው ነገር ከተጻፈው ነገር ውጭ ምንም አላገኙም። ስለዚህ ስሜት ስለነበረ ይመስለኛል ለአንዳንድ ጊዜ መስጋት ያልሆነ ነገር እንዲያስቡ ያደረጋቸው ይመስለኛል እንጂ ደረጃው እንዳለ ተማመን ጠለዱን። አሁን ብጠይቅም ዞኑ አዋይችዋለሁ እንደሚልሽ እርግጠኛ ነኝ። ያኔ ግን በቅድስተኝነት የተናገሩ ብዙ ሰዎች አሉ። እሱን ባንድ ወስደ ብርጋደር ጀነራል አህመድ ባሉት መሰረት ወደ ዞኑ ተመልሰን ከዚህ ቀደም ያነጋገርናቸውን የምዕራብ ጎንደር ብርጌድ አዛዥ ኮሎኔል ሰለሞን አሻግሬን ጠየቅናቸው። እርሳቸውም ምርመራው መጠናቀቁንና መረጃን በተመለከተ ግን በአንድ መንገድ ይውጣ በሚል ስምምነት ላይ በመድረሳቸው ምርመራውን በዋናነት ሲመሩ የነበሩትን የምዕራብ ጎንደር ዞን ምክትል አስተዳዳሪ እና የዞኑ የሰላምና ደህንነት ጉዳዮች መምሪያ ኃላፊ አቶ ደሳሌን ጣሰውን አገናኙኝ። እኛ በኩል መጀመሪያ ነው ለጥርጣሬ ያበቃው የህብረተሰቡ ስሜት ተገቢ እና ትክክል ነበር ብለን እናምናለን። አምንንም እንዲጣራ ወስመናል። ይህ ማለት በህብረተሰቡ በኩል የመከላከያ መኪናዎች አርማ እና ታርጋ ግሪስ መቀባት፣ በተጨማሪ የሰርቪስ ፓስፖርት የሚባሉ ነገሮች አሉ። እሱን እንደማሟላት ረገድ ክፍተት የነበረበት እና ለምን የመከላከያ ሰራዊት ሰራዊት አይደለም። በሀገር ውስጥ በተለያዩ አጎራባች ሀገሮች ስራ እየሰራ በአርማው የሚከበር ሰራዊት ለምን ድሪስ ተቀባ የሚል ፍርታል። ይሄ ማለት ህገወጥ ድርጊት ይዟል ማለት ነው ብሎ ለመጠርጠር ግምት ውስጥ ምክንያት የሆናቸው በመሆን እንዲጣራ ማድረጉ፣ መጠቆሙ፣ መኪናዎችን አስቁሞ እንዲጠራ ማድረጉ ብዙ ችግር አለው ብለን ከዚህ በኋላ እንዲጠራ ተደርጓል። በህብረተሰቡ የተመረጡ አስር ተወካዮች፣ ወጣቶች፣ ሴቶች፣ ናዘውንቶች ተመልምለዋል። በእኔ ሰብሳቢነት ከዞን ፍትህ፣ ከጉምሩክ፣ ከኢሚግሬሽን፣ ከመከላከያ፣ ከልዩ ኃይል እና ከከባቢ መስተዳደር ቤተ ማስተዳደሩ መስተዳድ ታየት የሚጠጣ ጋር የተውጣጣ ቡድን ጋር ቃለ ጉባኤ ይዘን ብዙ በሰጡ ኃላፊነት መሰረት መኪናዎች መፈተሽ እንዳለባቸው የጫኑት የሀገራችን መንግስት ህጋዊ የሆነ ለስራ የላካቸው አይተሞች ብቻ ናቸው የሚል እምነት ይዘን አራት አይተሞች መሆናቸውን ቃለ ጉባኤ ይዘን ጀምረናል። በተመሳሳይ ቃለ ጉባኤ ይዘን ዘግተናል። ይህም አራቱም አይነት አይተሞች የተገኙ በየትኛውም መንገድ ህጋዊነታቸው የተረጋገጠ ደብዳቤ ተጻፈባቸው ለኢሚግሬሽን የተጻፉ ደብዳቤ እና ለሁለተኛው ግን አጎራባሽ አገራችን የሄደ እቃ በተረካቢ ጥቂት ተጻፈባቸው ደብዳቤዎች በመገኘት አረጋግጠን

ኦልሞስት ከአንድ ሺ በላይ ህዝብ እንዲገኝ በማድረግ የተገኘውን ዝኝት ይፋ አርገናል። አቶ ደሳለኝ በፖሊስና በመከላከያ ኃይሉ አጠቃላይ አካባቢው ላይ ባለ የጸጥታ ኃይል በጥምር በተደረገው ምርመራ ጭነቱ ህጋዊ የተጓጓዘውን በህጋዊ መንገድ መሆኑ ተረጋግጧል ብለዋል።